ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ሐምሌ 14ና 15 ከፍተኛ ዝናብ ባስከተለው የመሬት ናዳ ሳቢያ በመቶዎች የሚቆጠሩ ኢትዮጵያውያን በጎፋ ዞን ገዜ ጎፋ ወረዳ ኬቹ ሻቻ ጎዝዲ ቀበሌ ሕይወታቸውን የማጣት ዜና በኢትዮጵያውያን ዘንድ ብቻ ሳይሆን ዓለም አቀፉን ማኅበረሰብ አክሎ አደናግጧል። ጥልቅ ሐዘንም አሳድሯል። የተባበሩት መንግሥታት ድርጅት የሰብዓዊ ጉዳዮች ቢሮ ሐምሌ 19 ባወጣው መግለጫ የሟቾች ቁጥር 20ቶ 257 መድረሱን ከቶሆንም እስከ 500 ሊያሻቅብ እንደሚችል ስጋቱን አክሎ ገልጧል። ከ15 ሺህ በላይ የአካባቢውን ነዋሪዎች ደህንነት ከቀጣይ የመሬት ናዳ ለመታደግ ከአደጋ ወደራቀ ስፍራ ማስፈር እንደሚያሸም አሳስቧል። አሳዛኙን የሕይወት ጥፋት ክስተት አስመልክተንም አቶ ካሳሁን አባይነት የጎፋ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊን አነጋግረናል። የአደጋውን ክስተትና ጥልቀት እንዲህ ያስረዳሉ በመጀመሪያው ቀን እንደገለጽንላችሁ አደጋው ቀደም ብሎ ባለው ቀን ሌሊት ላይ የተከሰተውን ናዳ ተከትሎ የአንድ የሶስት ቤተሰብ ቤት ከነሙሉ ቤቱ ተውጦ ያንን ለማትረፍ የተሰበሰቡ በርካታ ቁጥር ያላቸው ሰዎች በስፍራው ተገኝተው ነበር። በአካባቢው የድረሱልኝ ጥሪ ከተሰማ ሁሉም እዛ ይገኛል እና የድረሱልኝ ጥሪ ሰምተው የደረሱ በርካታ ሰዎች ላይ ናዳ ሁለተኛ ዙር ተከስቶ ነው ባሉበት በቅጽበት ህይወት መስዋዕትነት የከፈሉት። ከዛ በመቀጠል የአስከሬን ፍለጋ ወዲያውኑ ደግሞ የነፍስ አድን ስራ ተሰርቶ ከአስር በላይ የሚሆኑ ሰዎች ወዲያውኑ ወደ ሆስፒታሎች፣ ወደ ጤና ጣቢያዎች እንዲሄዱ ተደርገው የህክምና አገልግሎት እያገኙ ይገኛሉ የተሻላቸውም ይገኛል ከዛ በተጨማሪ በስፍራው ከዛ በዛ ቅጽበት የወደቁ ሰዎች አስክሬን የማውጣት ስራ ነው ከሰዓት ጀምሮ እየተሰራ የነበረ እንግዲህ በሚዲያም እንደተገለጸው ሁለት መቶ አርባ ዘጠኝ የሚያክል ሰው ነው በስፍራው ከዛሬ በስም ዝርዝር ተለያይተው ህይወታቸው አልፏል የተባለው ከዛ ውስጥ ደግሞ ሁለት መቶ ሀያ ስድስት በላይ አስከሬኖች ወጥተው ሥርዓተ ቀብራቸው ተፈጽመዋል። ሌሎችም እየወጡ ይገኛሉ። ሥርዓተ ቀብራቸውም እየተፈጸመ ይገኛል ማለት ነው። በተባበሩት መንግሥታት ድርጅት የሰብአዊ ጉዳዮች ቢሮ አማካይነት በተደረገው ሪፖርት ላይ 257 መድረሱን ከአካባቢው ባለስልጣናት መረጃዎች ደርሶናል ብሏል። እንደገናም የሟቾች ቁጥር እስከ አምስት መቶ ሊደርስ ይችላል የሚል ስጋት እንዳለም አስታውቋል። በእናንተ በኩል ያለው ትክክለኛ ቁጥር የትኛው ነው? ቁጥሩስ እስከምን ድረስ ሊደርስ ይችላል ይላሉ? የአስከሬን ፍለጋው ቀጥሎ ሲጠናቀቅ ይህ ነው ብዬ መግለጽ የምችል አይመስለኝም። እንዳልኩ በውል አይታወቁም ሰዎቹ ቀድሞ በነበሩ ግን አሁን ላይ አስክሬን ቁፋሬው የተሰራ የወጡ ሰዎች እንደነገርኩ ከሁለት መቶ ሰላሳ አልፍ። ስለዚህ ምንድን ነው ማድረግ ያለብን፣ እኛም ከዚህ በላይ የቆየ እንዳይሄድ በፍጥነት የአስክሬን የማውጣቱን ስራ ለማጠናቀቅ እየተሰራ ይገኛል። በሰው ሀይል የአስክሬን ፍለጋው እየተካሄደ ስለነበር ትንሽ ጊዜ ወስዶብናል ጉዳት ለደረሰባቸው ወገኖች በአካባቢው መንግስት በፌዴራል መንግስትና በአለም አቀፍ ድርጅቶች በኩል ምን አይነት እርዳታዎች እየቀረቡላችሁ ይገኛል። እስካሁን ድረስ ምን አይነት አስቸኳይ ተጨማሪ እርዳታዎችና በዘላቂነትም የማቋቋሚያ ገዛዎችን ትሻላችሁ? በዘላቂነት ለማቋቋም እንዲሁም የሰብአዊ እርዳታዎችን አደጋው ከተከሰተ ማግስት ጀምሮ መንግስታዊም መንግስታዊ ያልሆኑ ተቋማትም በስፍራው የደረሱ ድጋፍ እያደረጉ ይገኛሉ። ከችግሩ ስፋትና ብዛት አንጻር ግን በቂ ነው ማለት አይቻልም እና ሁሉም መንግስታዊ ያልሆኑ ተቋማትም ሆነ የመንግስት ተቋማት ድጋፋቸውን አጠናክረው እንዲቀጥሉ እንጠይቃለን። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ጉብኝት እንዳደረጉ በጎፋ ዞን ተነግሯል። በተለይ በፌዴራል መንግስቱ በኩል ምን አይነት ዘላቂ ድጋፎችን ለማድረግ ቃል ገብተዋል? በጉብኝታቸው ወቅት በጉብኝታቸው ወቅት የገቡት ቃል ይሄ ነው የሚባል ባይኖርም ከአደጋ ስጋት ስራ አመራር ኮሚሽን ዋናው ዶክተር ሽፈራው ተክለማርያም አምባሳደርን ጨምሮ አደጋውን በዘላቂነት ለመቅረፍ መንግስት ልዩ ትኩረት ሰጥቶ እንደሚሰራ ቃል ገብተውልናል። በተለይ አንገብጋቢ ናቸው፣ በአሁኑ ወቅት ቅድሚያ ሊሰጣቸው ይገባል የሚባሉ የእርዳታ አይነቶች ምንድን ናቸው? ለሰብዓዊ እርዳታነት የሚያገለግሉ ጊዜያዊ መጠለያዎችን ለመስራት የሚያገለግሉ ቁሳቁሶች፣ አልባሳት፣ ምግብ ነክ ድጋፎች፣ እነዚህ ቅድሚያ ቢሰጣቸው ብለን የምናስባቸው ናቸው። የጤና፣ የመድኃኒት አቅርቦቶች እነዚህ ቅድሚያ የሚሰጣቸው ናቸው ብለን እናስበዋል። እንደሚያውቁት ኢትዮጵያውያን ሁልጊዜም አደጋ ሲደርስ ፈጥነው ለወገኖቻቸው ይደርሳሉ። በአውስትራሊያም ሆነ በሌሎች የውጭ አገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ በጎፋ ዞን በደረሰው የሞትና የመቁሰል አደጋ ልባቸው ተሰብረዋል። ሀዘናቸውም ጥልቅ ነው። እርዳታም እጆቻቸውንም መዘርጋት ይሻሉ። ግን በምን በኩል በቀጥታ ለተጎጂዎቹ ሊደርስ ይችላል የሚልም ጥያቄዎች አላቸውና እንደዚህ አይነት ለጋስ ወገኖች በምን መልክ ክ ድጋፎቻቸውን ሊያደርጉ ይችላሉ። ከገንዘብ አስተዋጽኦ ሌላስ ከውጭ ሀገር በሚኖር ኢትዮጵያውያን የምትሿቸው ድጋፎች ይኖራሉ? ድጋፍ ማድረግ ለሚፈልጉ አካላት ግልጽ ያደረግ ነው። በማህበራዊ ትስስር ገጦችን ግልጽ ያደረግነው የጎፋ ዞን አደጋ ጊዜ ዝግጁነትና መልሶ ማቋቋሚያ ፈንድ አለ። በኢትዮጵያ ንግድ ባንክ ነው የተከፈተው። አካውንት ቁጥሩንም በፌስቡክ ገጻችን ያሳውቀናል። በዛ ብዙ ድጋፎች የተደረጉ ይገኛሉ። ኢትዮጵያውያን፣ ትውልደ ኢትዮጵያውያን እንዲሁም ከሀገር ውጭ የሚኖሩ ትውልደ ኢትዮጵያውያን እና ሌሎችም ድጋፍ እያደረጉ እንደሚገኙ ልናይ ይችለናል። በቀጥታስ ከእናንተ ጋር ተገናኝተው ሌሎችም ተጨማሪ እርዳታዎች ለማድረግ የሚሹ ቢኖሩ እንዴት ሊያገኟችሁ ይችላሉ? የዞኑን አስተዳዳሪ አንተው የዞኑ አስተዳዳሪ በሚያመቻችላቸው ፕላትፎርሞች በመጠቀም ድጋፎችን ማድረግ ይችላሉ። አቶ ካሳሁን አባይነህ የጎፋ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ የምትሻቸውን አስቸኳይ እርዳታዎች ፈጥኖ በማግኘትና በዘላቂ ድጋፎችን መልሶ ለማቋቋም እንደምትበቁ ተስፋችን ነው። ስለ ቃለ ምልልሱ እናመሰግናለን።